የህይወት ታሪክ በዛሬው አሜሪካና ህዝቧ ፕሮግራም ይዘከራል። ቆንጂት ታየናት ያዘጋጀችው በሙያዋ ከፍተኛ አድናቆትና ክብርን ያተረፈችው አፍሪካዊት አሜሪካዊት ጋዜጠኛ ግዌን አይፈል በተወለደች በ61 ዓመቷ በማኅፀን ካንሰር ሳቢያ ህይወቷ አልፏል። ጋዜጠኛ ግዌን አይፈል በታላላቅ የአሜሪካ የመገናኛ ብዙሀን ጥቁር አሜሪካውያን በጣት ይቆጠሩ በነበሩበት ዘመን በጥልቅና ለህብረተሰብ ቁም ነገርነት ባላቸው ጉዳዮች ዙሪያ በምታጠናቅራቸው ዘገባዎቿ ስሟን ያስመዘገበች ለቀጣይ የሙያ ተተኪ ትውልድ አርአያና ፋና ወጊ እንደነበረች በሙያ አጋሮቿና በሌሎችም ብዙዎች ተመስክሮላታል። አንዱ አድናቂዋ ፕሬዚደንት ባራክ ኦባማ የጉወንን ታላቅ ጋዜጠኝነት እኔም ራሴ በቃለመጠይቅ አቅርባኝ ከምታነሳልኝ ጥያቄዎች ጭምር የማውቀውና የማደንቀው ነው ብለዋል። እኔና ሚሼል ለግዌን አይፍል ቤተሰብና፣ ለእናንተ ለሙያ ባልደረቦቿ በሙሉ ጥልቅ ሐዘናችንን እንገልጻለን። ግዌን ወዳጃችን ነበረች። ሙያው የሚጠይቀውን ኃላፊነት በከፍተኛ ደረጃ የምታከብር፣ ስልጣን ላይ ያሉ ሰዎችን በጠንካራ ጥያቄዎች በተጠያቂነት የምትይዝ ለዲሞክራሲያችን ስምረት ወሳኝ ለሆነው ጠንካራና ነጻ ፕሬስ ተሟጋች ነበረች። ለ17 ዓመታት በፒቢኤስ ኒውስ አውር እና በዋሽንግተን ዊክ ውይይት መሪነትና ማኔጂንግ ኤዲተርነት አገልግላለች። ከዚያ በፊት ኒውዮርክ ታይምስና ዋሽንግተን ፖስት እንዲሁም ቦልቲሞር ሰንን ለመሳሰሉ ታላላቅ የአሜሪካ ጋዜጦች በፖለቲካ ጉዳዮች ዘገባዎችን በማቅረብ በሀገሪቱ ሚዲያ ከበቁ ጋዜጠኞች ተርታ የቆመች ድንቅ ባለሙያ ነበረች። በዚህም ለእጅግ ብዙ ታላላቅ ሽልማቶች በቅታለች ፖስ ጁዲ ውድሮፍ ለሕዝብ ጆሮ የምታደርሳቸው ዘገባዎች የትኩረቷ አድማስ ስፋቱን ጁዲ ውድሮፍ ለአብነት በራሷ በግዌን ድምፅ አቅርበዋለች። How do we as a nation cope with race, conflict and our inability to see each other? Because when we talk about race in this country, we always talk about African Americans, people of color. I Wanna to talk to you about white people. Okay? Why don't you mention Donald Trump by name? You know, uh, he seems to do a good job mentioning his own name. So <laughs> Yeah, United States Taglayak Abehek, Loretta Lynch and DC Lu. ሙያቿን ጋዜጠኛ ያደንቃሉ። የሙያ ስንቋ ያ የተሰጣት አመኔታ ያ ቁርጠኝነቷ ነበር። ለእኛ ሙያ የብቃት መለኪያ የወርቅ ሚዛናችን እርሷ ነች። ለቤተሰቧ ለጓደኞቿና ለባልደረቦቿ ብቻ ሳይሆን ለእውነት ባላት ታማኝነት ጭምር ነው። ከባርቤዶስና ና ከፓናማ ከመጡ ወላጆች በርከት ካሉ እህትና ወንድሞቿ ጋር ኒውዮርክ ውስጥ ያደገችው ጉዌናይፍል አባቷ የአፍሪካ ሜቶዲስት ኤጲስቆጶስ ቤተ ክርስቲያን ቄስ እና የሲቪል መብቶች ከበሬታ ተሟጋጅ ነበሩ። በሲሜንስ ኮሌጅ ማሳቹሴትስ የጋዜጠኝነት ትምህርት ተመርቃለች። በቦስተን ሄራልድ አሜሪካን ጋዜጣ በመጀመሪያ በተለማማጅነት ስትሰራ በስራዋ ቦታ ዘረኝነት ዛቻ ይደርስባት ነበር። ሆኖም ከምረቃዋ በኋላ በዚሁ ጋዜጣ በሪፖርተርነት ተቀጠረች። በሰባዎቹ መጨረሻ አመታት ስገባ ዜና መጻፍ እንደምችል በተሰጠኝ ጊዜ ውስጥ ማጠናቀቅም የምችል መሆኔን ለዜና ማደራጃ ክፍሉ ጥሩ ባልደረባ እንደምሆን፣ በጊዜው ከጥቂት ነጭ ያልሆኑ አባላት አንዷ ስለነበርኩ ያን ማረጋገጥ ነበረብኝ ብላለች። ስለ ተሞክሯዋ እንዲ እንዲህ ስትል ታስታውሳለች። ግዌን አይፈው በስራዬ ውድቀት አልገጠመኝም። የዚያም ምክንያቱ ያው እንደተለመደው ጠንክሮ መስራት ነው። በዚያ በር የገባህበት መንገድ ሳይሆን ከገባህ በኋላ ምን አድረክ ነው ጥያቄው። ጓደኛ ማፍራት ሊረዱ ፈቃደኛ ከሆኑት ትምህርት መቅሰም ነው ቁልፉ። የሲኤንኤን ቴሌቪዥን የምሽት ዜና አቅራቢው ዳን ለመን በወጣትነት ወደ ጋዜጠኝነት ሙያ ሲገባ ጎን አይፍል ያደረገችለትን ሙያዊ እገዛ ዜና ዕረፍቷን ሲናገር እምባውን መቆጣጠር አቅቶታል። ግዌንን መጀመሪያ ያገኘኋት በዘጠናዎቹ አጋማሽ በአንድ ጉባኤ ላይ በጀማሪ ዘጋቢነት ትልኬ ነበር። በርቀት የምወዳትና የማደንቃት ሴት የኔን የመጀመሪያ ስራ ተመልክታ የሙያ ትችት ልሰጠኝ ፈቃደኛ ሆነች። ያኔ ያለችኝን እያንዳንዷን ቃል በክብር እስካሁን ይዤ እገኛለሁ። አሁን ደግሞ እኔ ለሷ ይምላት አለኝ። ወንዶች በሚበዙበት የሙያ መስክ ጾታና ቀለም ሳይበግርሽ ለታላቅነት የበቃሽ አንቺ ሀያል ድምፅ አልባ ነጎድጓድ ነሽ። ሀያል፣ ነገር ግን ትሁት። ደህና ሁኚ አልልሽም። ዳግመኛ እስከምንገናኝ አመሰግንሻለሁ። ጎናይፈል በዜና ዝግጅት ስብሰባዎች ላይ ሌሎች የዜና አውታሮች ቦታ የማይሰጧቸው ጉዳዮች ትኩረት እንዲያገኙ ከእለት ወደ እለት ዜናዎችን በተመለከተ ከሚቀርቡ ቀላል ማብራሪያዎች ባለፈ ከዜናዎች በስተጀርባ ያለውን ጠለቅ ያለ እውነታ እንድንፈለፍል ታበረታታን ነበር ሲሉ ባልደረቦቿ ያስታውሷታል። ጋዜጠኛ ጉዌን አይፍል ስምንት ፕሬዝደንታዊ ምርጫ ዘመቻዎችን ተከታትላ ዘግባለች። ሁለት የምክትል ፕሬዝደንታዊ እጩዎች ክርክሮችን፣ የዘንድሮ ፕሬዝደንታዊ ምርጫ ለዲሞክራቲክ ፓርቲው እጩነት ተፎካካሪ የነበሩትን የቀድሞዋን የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን እና የቨርመንቱን ሴኔተር በርኒ ሳንደርስን ክርክርም መርታለች።